ከ ስምንት መቶ ዓመት ዕድሜ በላይ ያስቆጠረውና ከሃይማኖት እስከ ሰው ልጆች የጥበብ እውቀት አሻራ ያረፈበት ከናፖሊዮን አንደኛ ንግስና ከሁለተኛው የዓለም ጦርነት በኋላ እስከ ፈረንሳይ ነፃነት ክብረ በዓል የተደረገበት የፓሪስ ኖተርዳም ካቴድራል ገዳም ትላንት ምሽት ያልተጠበቀ የእሳት አደጋ ቃጠሎ ደርሶበታል ለወትሮ በበርካታ ጎብኚዎች የሚጨናነቀው ይኸው ካቴድራል ትላንት ምሽት ግን ከወትሮው በተለየ በድንጋጤና በሐዘን በተዋጡ ፓሪዛውያንና ይህን ስፍራ ለመጎብኘት ካለም በተሰባሰቡ ቱሪስቶች የካቴድራሉ አናት በሳት ሲንበለበል የዘመናት ቅርስና ታሪክ በሳታት ውስጥ እንዳልነበረ ሲሆን ከማዶ አሻግረው ሊመለከቱ ግድ ብሏቸዋል። የደረሰውን የእሳት ቃጠሎ በቅርበት ሲመለከቱ ከነበሩት የፓሪስ ነዋሪዎች መካከል በስፍራው ያገኘኋቸው ወይዘሮ ሄለን በካቴድራሉ የደረሰውን አደጋና ለፓሪዛውያን ያስከተለውን ስሜት እንዲህ ገልጸውልኛል። እኔ እዚህ የደረስኩት ልክ እሳቱ እንደተነሳ ነበር። የካቴድራሉ ጣራ ቅስት ጫፍ ላይ በፍጥነት ነበር እሳቱ ተያይዞ የወደቀው። በጣም ኃይለኛ ጭስ ነበር፣ ምክንያቱም ጣራው በብረት የተሰራ በመሆኑና ብረቱም በፍጥነት በመቅለጡ ነበር። እሳቱ በፍጥነት ነበር የተዛመተው። እኔም ልክ እንደ ሌሎቹ ፓሪዛውያን በጣም አዝኛለሁኝ። በጣም ብዙ ሰዎች ሲያለቅሱም ተመልክቻለሁኝ። እኔም አልቅሻለሁ። አደጋው ከደረሰ ከሰዓታት በኋላ በስፍራው ተገኝተው ጉብኝት ያደረጉት የፈረንሳዩ ፕሬዝደንት ኢማኑዌል ማክሮን በደረሰው አደጋ ማዘናቸውን ገልጸው ካቴድራሉን እንደነበረው ለመጠገን ግን ሁሉም ፈረንሳዊያን እንዲረባረቡ ጥሪያቸውን አቀርበዋል። እስከ ቅርብ ሰዓት ድረስ በወጡ መረጃዎች የአደጋው አጠያያቂ የነበረው የአደጋው መንስኤ ምንነት በአደጋው መርማሪዎች እንደተገለጸው አደጋው ከድንገተኛ አደጋነት ያላለፈ እንደሆነ ተገልጿል። ሆኖም ግን ምርመራው እንደሚቀጥልም ተናግረዋል። ከአራት መቶ በላይ የእሳት አደጋ ሰራተኞችንና እንዲሁም በሮቦቶች ታግሰው እሳቱን ለመቆጣጠር ቢጥሩም ከአምስት ሰዓት በላይ እንደፈጀባቸው ታውቋል። በካቴድራል ውስጥ ይገኙ የነበሩት ውድ ሃይማኖታዊና የጥበብ ስራዎችን ከአደጋ ለማትረፍ መቻሉን የፓሪስ የእሳት አደጋ መከላከያ ብርጌድ ቃል አቀባይ ለዲ ደብልዩ ተናግረዋል። በርካታ የጥበብ ስራዎችን ለመታደግ ችለናል። ያለምንም ጥፋት የጥበብ ቅርሶችን በጥንቃቄ ለማውጣትም ችለናል። ለዲ ደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩነነኝ ከፈረንሳይ ፓሪስ